ቡድን ሀያ በሚል መጠሪያ የሚታወቁት በሀብት የበለፀጉ ሀገራት በተለምዶ ለጉባኤ ሲቀመጡ አጽንኦት የሚሰጧቸው ኢኮኖሚያዊ ጉዳዮችን ነው። የዓለም አቀፍ የኢኮኖሚ እድገት፣ ዓለም አቀፍ ንግድና የገንዘብ ገበያ ቁጥጥር በጉባኤው በአጀንዳነት መቅረብ እንግዳ ነገር አይደለም። የወቅቱ የቡድን ሀያ የመሪነት ሚናን የተረከበችው ጀርመን ግን በመሰል ጉባኤዎች እምብዛም ትኩረት ከማያገኙ ጉዳዮች ጀርባ የዓለም ሀያል መሪዎችን ለማሰለፍ አቅዳ ነበር። ከቅዷ ዋነኛውን ድርሻ ወስዶ የነበረው ደግሞ የአፍሪካ ጉዳይ ነው። የጀርመን መራሒተ መንግስት አንጌላ ሜርክልም በስብሰባ መክፈቻ ንግግራቸው ይህንኑ አስታውሰዋል። እዚህ ያልተገኙ እኛ ስራችንን በአግባቡ እንድንከውን ቢሹ ትክክል ነው። በዚህም መሰረት በጀርመን በኩል ከኢኮኖሚና ንግድ ባሻገር እንደ አየር ንብረት ለውጥና የኃይል ፖሊሲዎች ያሉ ጉዳዮች የመወያያ አጀንዳ እንዲሆኑ ለማድረግ ሞክረናል። ጀርመን በአፍሪቃ ላይ ትኩረት አድርጋለች። ምክንያቱም እኛ አውሮፓውያን አፍሪቃን የምንመለከተው እንደ ጎረቤት አህጉር ነው። ወደፊት እንድትጓዝም ሁሉንም ማድረግ አለን። ሜርክል ከጉባኤው ቀድመው ይፋ ባደረጉት ኮምፓክት ፎር አፍሪካ በተሰኘ እቅዳቸው የግል ቀጥተኛ የመዋለ ነዋይ ፍሰትን ለሚስቡ ሀገራት 300 ሚሊዮን ዩሮ መመደባቸውን አስታውቀው ነበር። ኢትዮጵያን ጨምሮ እቅዱን የተቀበሉ ሰባት የአፍሪካ ሀገራት የግል መዋለ ንዋይን ለመሳብ የሚጠበቅባቸውን ማሻሻያ ለማደግ ቃል ገብተዋል። እነዚህ ሀገራት በጀርመን በኩል ሙያዊ እገዛ እንደሚደረግላቸውም ተነግሯል። በቡድን ሀያ ጉባኤ ላይ ለአፍሪካ ተጨማሪ መዋለ ነዋይ ያመጣል የተባለ ዕቅድ ተቀባይነት ቢያገኝም በሌሎች አንገብጋቢ ዓለም አቀፍ ጉዳዮች በመሸፈኑ የሚጠበቀውን ያህል ትኩረት አልሳበም። ዩናይትድ ስቴትስ በአየር ንብረት ለውጥ ጉዳይ ላይ በፓሪስ ከተፈረመው ስምምነት ለመውጣት ባሳለፈችው ውሳኔ መጽናቷ የጉባኤው ዋነኛ መነጋገሪያ ነበር። የአፍሪካ ነገር ወደ ጎን መገፋቱ በታዛቢዎች ተተችቷል። ዋን የተሰኘው ዓለም አቀፍ ግብረሰናይ ድርጅት የቡድን ሀያ ዳይሬክተር ፍሬደሪካ ሩደ ከተቾቹ አንዷ ናቸው። መራይተ መንግስት ሜርክል አፍሪቃ የቡድን ሀያ ጉባኤ አስኳል እንዲሆን ፈልገው ነበር። አፍሪቃን የአጀንዳቸው ቆንጮ ለማድረጋቸውም በቂ ምክንያት አላቸው። እንደምናውቀው ከ50 ዓመት ባነሰ ጊዜ ውስጥ አፍሪቃ ውስጥ የሚኖረው ወጣት በሁሉም የቡድን ሀያ ሀገራት ካሉት በላይ ይሆናል። ለአፍሪቃና ለመላው ዓለም ትልቅ ኢኮኖሚያዊ እና ማህበራዊ ጥቅሞች ለሚያመጣው ለዚህ የወደፊት እውነት በአስቸኳይ መዘጋጀት ይኖርብናል። ነገር ግን አሁን ያየነው ነገር ውስጣዊ ሽኮቻዎችና ክፍፍሎች ቡድን ሀያን ከዚህ ከርዕይ መንገድ እንዳናጣቡት ነው። እንዳለመታደል አፍሪቃ ዋና አጀንዳ መሆን ቢገባትም ያንን ቦታ እምብዛም አላገኘችም። ሜርክል የቡድን ሀያ መሪዎች ከአፍሪካ ጋር በኢንቨስትመንት ላይ የተመሠረተ አዲስ አጋርነት ለመመስረት መስማማታቸው የጉባኤው አዎንታዊ ውጤት አድርገው ይወስዱታል። ፍሬደሪካም በዚህ ይስማማሉ። ሆኖም ህልሙና ተነሳሽነቱ በወረቀት ብቻ የተቀመጠ ነው ሲሉ ይተቹታል። አሁን ያሉ ችግሮችንና የወደፊት ተግዳሮቶችን ለመፍታት ቡድን ሀያ የጋራ ቁርጠኝነት ይጎድለዋል ይላሉ። የታንዛኒያው የፖለቲካ ተንታኝ ጄኔራሊ ኡሉሚዌንጉ የቡድን ሀያን ተነሳሽነት በተለየ መልኩ ነው የሚመለከቱት። የአፍሪካ ችግር በቡድን ሀያ ጉባኤ አይፈታም ባይ ናቸው። ከአፍሪቃ ድህነት ጋር የተያያዙ ችግሮች በሃምቡርግ በዋሽንግተን ወይም በሻንጋይ ሊፈቱ አይችሉም። ችግሮች ሊፈቱ የሚችሉት በአፍሪቃውያን መሪዎች ጥረትና እውቀት ነው። በሀገራቸው ያለውን ችግር በራሳቸው ሊረዱትና እንዴት መፍታት እንዳለባቸው ሊያውቁ ይገባል። እንደ ጀርመኖች አንጌላ ሜርክል ይህንን ሲናገሩ፣ ጌርድ ሚለር ደግሞ ያንን ሲናገሩ አድምጫ አለው እነርሱ የራሳቸው ችግሮች አሉባቸው። የአፍሪቃ ድህነት እነርሱ ላይ ተጽዕኖ ማምጣቱንና በርካታ ስደተኞችም ወደ አገራቸው መግባታቸውን ላይወዱት ይችላሉ። የአፍሪቃ ድህነት ከሚያደርስባቸው ተጽዕኖ ራሳቸውን ለመጠበቅ መወሰድ ያለበትን እርምጃ ሁሉ ሊወስዱ ይችላሉ። ይህ ደግሞ ትንሽ ድጋፍ በማድረግ ህዝቡ በፋብሪካ እንዲቀጠርና ድሆችም እንዲረዱ በማድረግ ይሆናል። ሆኖም ለአፍሪቃ የድህነት ችግሮች ከውጭ የሚመጣ መፍትሄ የለም። Это катастрофа Индии, я барала, например.